ስደተኞች ወደ ትውልድ አገራቸው እንዲሁም ሶስተኛ አገር ከሚሸጋገሩበት በተጨማሪ አገር ውስጥ ከዜጎች ጋር የሚኖሩበት አሰራርም እየተዘረጋ መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ድርጅት አስታወቀ። ዓለም አቀፉ የስደተኞች ቀን ዛሬ ቀደም ብለን እንደጠቆም ነው በኢትዮጵያም ታስቦ ውሏል። ዘጋቢያችን ሙክታር ጀማል የድርጅቱን ቃል አቀባይ አቶ ያሲን አልይን አወያይቶ ተከታዩን አድርሶናል። ስሜ ያሲን አልይ ይባላለሁ። በስደተኞችና ከስደት ተመላሽ ጉዳዮች ኤጀንሲ የሕዝብ ግንኙነት አገኘት ኃላፊ ነኝ። በጣም ነው የማመሰግነው አቶ ያሲን፣ ዓለም አቀፍ የስደተኞች ቀን እየተከበረ ይገኛል። ኢትዮጵያ ደግሞ ወደ አንድ ሚሊዮን የሚጠጋ ስደተኛ ተቀብላ የምታኖር ሀገር ናት። ጠቅለል ባለ እይታ ቦታ ላይ ስላሉ ስደተኞች ጉዳይ እናንሳ። እንግዲህ በአሁኑ ሰዓት ስደተኞች ሰፍረው የሚገኙት በመጡበት በገቡበት አካባቢ ነው በብዛት የሚሆነው። የኢትዮጵያ ሶማሌ ክልል ውስጥ ዶሎ አዶ የሚባል አካባቢ አለ። እዛ አካባቢ ይኖራሉ የሶማሊያ ስደተኞች። በምስራቅ በኩል በጅጅጋ እና አካባቢ እንደዚሁ ሰፈር የሚኖሩ የኢትዮጵያ ሶማሌ ስደተኞች አሉ። ምዕራብ ኢትዮጵያ በኩል ስንሄድ እንደዚሁ የደቡብ ሱዳን ስደተኞች ጋምቤላና አካባቢ ሰፍረው ይኖራሉ። በቤንሻንጉል ጉሙዝ ክልል አካባቢ የሰሜን ሱዳን እና ከብሉ ናይል ግዛት ተፈናቅለው የመጡ ስደተኞች አሉ። ወደ ሰሜን አካባቢ ስንሄድ እንደዚሁ የኤርትራ ስደተኞች በትግራይ ክልላዊ መንግስት፣ የሽሬ እንዳስላሴ እና አካባቢው ባሉ መጠለያ ጣቢያ ሰፍረው የሚኖሩ ናቸው። አሁንም በተመሳሳይ ወደ አፋር የኤርትራ አፋር የሚባሉ አሉ። እነሱም እንደዚሁ በሰመራና አካባቢ ሰፍረው የሚኖሩበት አካባቢ ነው ያለው ከዛ ባለፈ እንደዚህ በጊዜ በመጠለያ ጣቢያ ባይሆንም የኬንያ ቦረና ስደተኞች አሉ። በዲሎና መጋዶ በሜጋ አካባቢ የሚኖሩ በካምፕ ደረጃ ባይባልም ይባለም እንደዚህ የተወሰኑ አሉ። እንደዚሁ ደግሞ በተመሳሳይ ቢማ የሚባል ቦታ አለ። በጋምቤላ ክልላዊ መንግስት ከሚዛን በቢማ በኩል አድርጎ አንድ መጠለያ ጣቢያ አለ። እዚህ አካባቢ የሚኖሩ እንደዚሁ የደቡብ ሱዳን ስደተኞች አሉ። በተወሰነ ደረጃ እንደዙ እዚህ ከተማ ውስጥም ተጠለው የሚኖሩ የከተማ ስደተኝነት ፈቃድ ያገኘ ስደተኞች ያሉ ማለት ነው። በአጠቃላይ ስ እነዚህ ስደተኞች ከቤታቸው ከቀያቸው የመፈናቀል እና ለስደት የመብቃት ምክንያቶች ምን ምን ናቸው? በምስራቀው እንግዲህ የምስራቅ አፍሪካ የጎረቤት ሀገሮች ነው። ምስራቅ አፍሪካ አካባቢ ያለውን የፖለቲካ ትኩሳትን እንደዚህ ትጥቆም የተሰራሽን ቀውሶች አሉ። ለስደተኞቹ መነሻ እነዚህ ናቸው። አብዛኛው ግጭት አለ። በተለይ እንደ መንግስታ ግጭት ይኖራል። ከዛ ደግሞ እንደዚህ ከመንግስታት ጋ ያለ ሌሎች የፖለቲካ ጉዳዮች ሊሆኑ ይችላሉ። እነዚህ እነዚህ ናቸው። የተፈጥሮ ችግሮች እንደሚያስከብሩ ይችላል። በአጠቃላይ ግን የሰው ሰራሽና ተፈጥሮ ችግሮች ናቸው ለስደት መልቶ ይሆ ናቸው። የእነዚህ ስደተኞች እጣፋንታ ምንድን ነው? የኢትዮጵያ ስደተኞችና ከስደት ተመላሽ ኤጀንሲ ምንድን የሚያደርግላቸው እዚህ ሆኖ አቆይቶ የሚያስቆያቸው ወደ ሀገራቸው ነው ወይ የሚመልሰው፣ ወደ ሶስተኛ ሀገር ነው ወይ የሚያሸጋግራቸው? ምንድን ነው እጣ ፈንታቸው? ብዙ አንዱ አማራጭ የሆነ ያ እሱን ያሰደደው ችግር ተፈቷል ብሎ ሲታመና ሲያምን እና ፈቃደኛ ሲሆን ስደተኛው በራሱ ወደነበረበት እንዲመለስ እናደርጋለን። ይህ አንዱ አማራጭ ነው። ሌላኛው በተለይ አሁን ላይ ዕድሉም እየቀነሰ የመጣው የሪሴትልመንት ዕድል ሌሎች የአውሮፓም፣ አሜሪካም፣ አስትራሊያም እንደዚህ በፊት በተወሰነ ጊዜ ለስደተኞች በሶስተኛ ሀገር ላይ እንዲኖሩ ላይ እንዲኖሩ የሚሰጥ ዕድል ነበር የሪሴትልመንት የምንለው ማለት ነው። እሱን ሁለተኛው መፍትሄ ነው። ሶስተኛው ላይ አሁንም ሁለት የማይሳካ ከሆነ ለተወሰነ ጊዜ አሁንም እዚህ ካምፕ ባሉበት እንዲቆዩ ነው የሚደረገው። ይሄ እስካሁን ስንሰራበት ቆየ ነው አካሄድ ነው። ወደፊት ግን ዘላቂ መፍትሄ የምንሰጥበትን ዓለም አቀፉ ኢትዮጵያ የኒውዮርክ ላይ አንድ የተፈረመ ስምነት አለ። የስደተኞችን ዘላቂነት ለማሻሻል እና የስደተኛው አንድ ሀገር ሲኖሩም ደግሞ እዛ ውስጥ ያለ በአካባቢ ያሉ ዜጋም አለ፣ ማህበረሰብ አለ። እሱም ተጠቃሚ ሊያደርግ በሚችል መንገድ ስራ ሞር የዴቨሎፕመንታል በሆኑ ስራዎች ላይ እንዲሰራ ለማድረግ አዲስ አፍሮች አለ። እሱም አሁን በሰሞኑ የሚደረግ ነው። የመማር ማስተማር ሂደቱ በተለይ ለልጆች የተሻለ እድል የመፍጠር ምን የሚመቻች ነገሮች አላቸው። በተለይ ትምህርትን በተመለከተ የተሻለ እጣ የመፍጠር እድል አላቸው። በስደተኞች ካምፕ ውስጥ የሚኖሩ ተማሪዎች ልጆች ትምህርት ላይ በጣም በሰፊው ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከላይ ድረስ ሀይስኩል እስከሚጨርስ ጊዜ ባለ ድረስ የተወሰኑትን የእኛ ተቋም ባየ አካባቢ ያሉ የመንግስት ትምህርት ቤቶች አሉ እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን የሚሰጥበት በተለይ ከአንድ እስከ አስር ባለው ጊዜ ድስ እስ እንሰጣለን። ከዛ ሲያልፍ መሆኑም ደግሞ የእነሱ ህይወት የእነሱ ነገ የተሻለ መሆን ስላለበት የዩኒቨርስቲ ስኮላርሽፕ እንሰጣለን። አሁንም የተሰጠን ያለው የት የት ነው ዩኒቨርሲቲ አሁን በጋምቤላ ዩኒቨርሲቲ ይማራሉ። ቦታ አለን፣ መቀሌ፣ አዲግራት አካባቢ አለን፣ እጅጋ ዩኒቨርሲቲ አለን፣ ተማራ አለን፣ አንባለን ለእነሱ የሚቀርባቸው ቦታ ግን ሙሉ የስኮላርሽፕ እድል እንሰጣቸዋለን። ይማራል። የኢትዮጵያ የስደተኞች እና ከስደት ተመላሾች ኤጀንሲ ለሚያስፈልጋቸው መሰረታዊ ጉዳዮች ለመሰረታዊ ፍላጎቶች ከማን ነው ወጪ የሚያገኘው? ከማጋኑ አብሮት የሚሰራው ሰብአዊ አገልግሎት መሰረታዊ አገልግሎቶችን በማቅረብ ረገድ አንዱ በመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽነር ሚሲር የሚባል ተቋም አለ። እሱ በተለይ ከዶኖሮችም ከለጋሽ ሀገራቶች ማሰባሰብ ለስደተኛው የሚያስፈልጉ ነገሮች ፍላጎት አሰባስባል ለመጣል ከኛ ተቋም በመሆን ለሰብዊ አገልግሎት የሚሰጣል ማለት ነው። ሌላኛው እንደዚህ የዓለም አቀፉ የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ደስ የምንለው ተቋም አለ። እሱ ደግሞ እንደዚህ ለስደተኞች በሬሽን መልክ የሚሰጠውን የምግብ እና ሌሎች አጋዥ ምግቦችን የእነሱን ፍላጎት ከለጋሽ ሀገራቶች አስተባቶ አሁን ከኛ ተቋም ጋር ወደኛ ተቋም ያመጣል። እኛ ተቋም ደግሞ እንደዚሁ የስርጭት ስራውን ይሰራል። በተጨማሪም ደግሞ ይህን ጋፕ ደግሞ አሁን በእነዚህ ያልተሸፈኑ ክፍተቶች የአገልግሎት ጥረቶች ካሉ ሌሎች እንደዚሁ በኛ ስር የሚሰሩ የዓለም አቀፍና የሀገር በቀል ግብረሰናይ ድርጅቶች አሉ እነሱንም እያሳተፍን የምንሰራው ነው የሚሆኑ አቶ ያሲን አልይ በኢትዮጵያ የስደተኞች እና ከስደት ተመላሾች ኤጀንሲ የህዝብ ግንኙነት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮችም በጣም አመሰግኖታለሁ። እኔም አመሰግናለሁ።